ተማሪ የወጣቶችን የአስተሳሰብ ልቀት ለማሳደግ የፈጠራ አቅማቸውን የሚጨምሩ ስልጠናዎችን ለመስጠት የተቋቋመ አውታር ነው። በአውታሩ ስር ከሚቀርቡ አገልግሎቶች አንዱ የአእምሮ ጥላ የተሰኘው በበየነ መረብ ላይ የሚደመጥ መርሃ ግብር ወይም ፖድካስት ነው። ወጣቶችን ለተሻለ ውሳኔ ሰጭነት የሚያበቁ ሀሳቦችን እያጋሩ ከሚገኙት ሁለት ወጣቶች ጋር ሀብታሙ ስዩም ቆይታ አድርጓል። አስቀድመው ራሳቸውን ያስተዋውቃሉ። እኔ ሙሉ ስሜ እንግዲህ አበባ ፋንታዋን ነው የሚባለው። በሙያ ሲቪል መሀንዲስ ነኝ። የኢንቴሪየር ዲዛይን ባለሙያ ነኝ። ከዛ ደግሞ የአማራጭ ሕክምናም ፕራክቲስ አደርጋለሁ። እኔ ደግሞ ካርሎ ኤርቶላ እባላለሁ። የፈጠራ ስራ ባለሙያና የስራ ፈጣሪ ነኝ። ሕይወቴ ውስጥ ትልቁ ጥሪዬ የሰውን ህልምና የራሴን ህልም ማሳካት ነው። በጣም አመሰግናለሁ ሁለታችሁንም። የአእምሮ ጥላ የተሰኘ በበይነ መረብ ወይም ኢንተርኔት ላይ የሚደመጥ መርሃ ግብር አዘጋጆች ናችሁ። መርሃ ግብሩን ለመጀመር ምክንያት የሆኗችሁ ጉዳዮች ምንድን ናቸው? እንዲሁም የአጠቃላይ መርሃ ግብሩ ትኩረቶችስ ምን ምን ናቸው? እንግዲህ ተስተማሪን ወይም ደግሞ የአእምሮ ጥላን ስንጀምር ፕሮግራሙ ይሄ የአእምሮ ጥላ የሚለው ፖድካስት በተስተማሪ በሚል ፕላትፎርም ስር ነው ያለው። ተስተማሪን ስንጀምር እንግዲህ ዋናው አላማችን ምንድን ነው የሰው ልጆች በውስጣቸው ራሳቸውን ቀሳቀስ የሚያስችላቸው እውቀት ጥበብ ማወቅ ተሰጥቶን ነው የምንፈጠረው። ስንመጣና ተማሪም መሆን እንችላለን፣ አስተማሪም መሆንም እንችላለን ነው ኮንሰፕቱ። አስተማሪ ቃሉ ራሱ ሲገነባ ተማሪና ተስተማሪን አዋህደን ነው ማለት ነው። ተስተማሪ የሚለውን መድረክ የፈጠር ነው። የአእምሮ ጥላ ደግሞ እንግዲህ ምንድን ነው? ከዚህ አንድ ብራንች ነው። በዛ ላይ ልናነሳ የምንፈልገው ሀሳብ ምንድን ነው? የተለያዩ መወያያ ርዕሶችን እየመረጥን ወጣቶች፣ ከዛም ባለፈ ደግሞ ትልቅ ሰዎች ብዙ ጊዜ የማይነሱ ብዙ ጊዜ የማይወሱ ሀሳቦች ላይ እየተወያየን ማንነታችንን ራሳችንን ማሳደግ እና ማበልጸግ ነው ዋና ዓላማ። ባጭሩ አመሰግናለሁ። ካርሎ፣ ወደ አንተ ልመለስ። መርሃ ግብሩ ሲጀምር ከውስጥ ወደ ውጭ ያለውን ድብቅ ድልድይ የምንገልጥበት ልዩ ጉዞ ነው ትላለህ። ያ ድብቅ ድልድይ ምንድን ነው? የድልድዩ ፋይዳስ ምንድን ነው? ድልድዩን በእርግጥ ይሄ ነው ማለት ይከብዳል። ግን ብዙችንም ማለት አይቻልም። ሁላችንም በህይወታችን አንድ ጊዜ አትሊስት አንድ ጊዜ ውስጣችን ያለው ስሜት ያለው ሀሳብ ያለው እንቅስቃሴ ከውጭ ዓለም ጋር ከሚገጥሙን ገጠመኞች ጋር ግንኙነት እንዳለው እንገምታለን። ግን ያ ግንኙነት ምንድን ነው? እንዴት ነው እነዚህ ሁለት ነገሮች የሚተሳሰሩት የሚለው ድልድዩ ነው። ለእያንዳንዱ ሰው የተለየ ነገር ነው። ለእኔ አንድ ነገር ሊሆን ይችላል። ለአንተ የተለየ ነገር ሊሆን ይችላል። ግን ዋና ፍሬ ሀሳቡ ያንን ድልድይ መግለጥ መቻል አለብናል። እዛ የውጭ ዓለም እንደ እንግዳ ይሆንብናል እና የሚገጥሙን ነገሮች በሙላ ወይ ያስፈሩናል ወይ ድብቅ እንድንሆን ያደርጉናል። ያ ድልድይ መገለጥ አለበት ይመስለኛል። ዋና ፍሬ ሀሳቡ ከርዕሰ ጉዳዮች ሁሉ ለይታችሁ በአስተሳሰብና ከአስተሳሰብ ጋር ተያይዞ መምጣት ስለሚገባቸው ለውጦች ለማንሳት የፈለጋችሁበት ልዩ ምክንያት ምንድን ነው? ሀሳብ በባህሪው የማይዳሰስ ከመሆኑ አንጻር በምንዳሰሰው ዓለም ውስጥ ያለው ውጤትስ ምን ያክል የገዘፈ ነው ብላችሁ ታምናላችሁ? አበባ ያንችን ሀሳብ እንስማ። ከዛ ካርሎ መቀጠል ትችላለህ። በጣም ግቢ ከነበርኩበት ጊዜ ጀምሮ አዲስ አበባ ዩኒቨርሲቲ ስማር ከነበረበት ጊዜ ጀምሮ በጣም የሚነካኝ ነገር ነበረ። ብዙ የወጣት ኃይል አላት ይቺ ሀገር፣ ግን አብዛኞቻችን ወጣቶች ያለንበት የምንሳተፍበት በየቀኑ የምናስበው ሀሳብ ያን ያክል ገንቢ አይደለም ለእኛ። እና ሀሳብ በጣም ለህይወታችን መሰረት ከሚሆኑት ነገሮች ውስጥ አንዱ ነው እና በጣም ህይወትን ወይም ደግሞ የህይወትን ልምምድ ወይም ኤክስፒሪየንሳችንን በጣም ከሚቀርጹ ነገሮች መካከል ትልቁን ቦታ የሚወስደው ሀሳብ ነው እና በጣም አተኩረን ሀሳብ ላይ መስራት አለብን። በደንብ ደግሞ አቴንሽን ሰጥተን ምን አይነት ሀሳቦች በቀን ውስጥ እንደምናስተናግድ ማስተዋል አለብን። ከተጠቂነት መንፈስ ወጥተን እንዴት ነው ህይወታችንን እኛ በፈቀድነው መንገድ መምራት የምንችለው፣ የአቅምስ አለን ወይ የሚሉትን ጥያቄዎች እያነሳን አስተሳሰባችንን ጋይድ ለማድረግ ወይም ደግሞ ለመቅረጽ አስበን ነው እንግዲህ የተነሳ ነው። ምናልባት እኔ አንተ ካልከው ነገር ልነሳ እና ሀሳብ የሚዳሰስ ነገር አይደለም ብለን ነው የጀመርከው። እና በእኔ እይታ ሀሳብ በጣም የሚዳሰስ ነገር ይመስለኛል። የተወሰኑ ምሳሌዎች ምናልባት ለመስጠት፣ ቁጥር እና ቋንቋ በየቀኑ የምንጠቀማቸው ነገሮች ናቸው። ግን ብንፈትሻቸው ምንድን ናቸው? ሀሳቦች ናቸው ተፈጥሯቸው የሚዳሰስ ነገር ላይመስል ይችላል፣ ግን በየቀኑ እንጠቀምባቸዋለን፣ እንገበያይባቸዋለን እና ሀሳብ ይዳሰሳል ሁሉም ቦታ። እንዲሁም በጣም መራቅ ካልሆነብኝ ምናየው ነገር ሁላ ምንሰማው ነገር ሁላ ምንዳሰሰው ነገር ሁላ መሰረቱ ሀሳብ ነው እና ያንን መረዳት ምናልባት ስላልፈጠርን ይመስለኛል ውስጣችን ሀሳብን እንደ ማይዳሰስ ሩቅ የሆነ ነገር ወይ ሪያሊቲ ውስጥ የሚነካ እንዳልሆነ የምናስበው ለዚህ ይመስለኛል። ስለዚህ ሀሳብ ይዳሰሳል በሚለው እጨምራለሁ አበባ ያለችው ነገር ላይ እንደምታውቁት ኢትዮጵያ ውስጥ የሚኖሩ ወጣቶች የሚፈተኑባቸው በርካታ መሰናክሎች አሉ ወጣቶቹ እነዚህን ገዳቢ ምክንያቶች ተሻግረው የተሻለ ስፍራ እንዲገኙ የእናንተን የመሰሉ መርሃ ግብሮች በምን መልኩ ሊያግዟቸው ይችላሉ እንግዲህ አንድን ነገር መጠቀም የምትጀምረው እንዳለ ስታቅ ነው አይደል በእኔ እምነት እንደዛ ነው የተጠቂነት መንፈስ ወይም ደግሞ ይሄ ቪክትም የመሆን ስሜት የሚፈጠረው አቅም ከማጣት እኔ አልችልም ሪሶርሶች ወይም ደግሞ ምንድን ነው መጠቀም የምችላቸው ምንጮች የሉኝም ከሚል ሀሳብ ነው የሚመነጨው። ያና በመሰረታዊነት ደረጃ ያለነው ይሄ ህይወት ተሰጥቶን ስንመጣ እዚህ ሰውነት ውስጥ ስንኖር እዚህ ምድር ላይ ስንንቀሳቀስ በውስጣችን ያሉት ኃይሎች ምን ይመስላሉ? ከዛስ በመነሳት ደግሞ ህይወቴን እንዴት አድርጌ መግራት እችላለሁ? እንዴት አድርጌ መምራት እችላለሁኝ? እንዴት አድርጌ ነገሮችን ወደምፈልገው አቅጣጫ መምራት እችላለሁ የሚለውን ነገር እንዲያስቡ የሚያሳያቸው ይመስለኛል። ዋናውም አላማችን ስንነሳ ያ ነው። ከህይወት ልምምዳችን ሁለታችንም በተለያዩ ልምምድ ያገኘናቸው እውቀቶች አሉ፣ ኤክስፔሪንሶች አሉ እና ያ ነገር ያስተማረንን በተቻለን አቅም ደግሞ ለሌሎች ለማ ማሳየት ነው። ዋናው ሀሳባችን አበባ በደንብ ገልጸዋለች። ምናልባት እሷ ላይ የምጨምረው ነገር የተሻለ የሚለውን እራሱ ጥያቄ ውስጥ ማስገባት እንድንችልም የሚረዳ ይመስለኛል፣ ይሄ ፕሮግራም ለም ብዙ ጊዜ የተሻለ የምንለው በአካባቢያችን ያለው ሰው እንደዚህ ነው የሰው ልጅ መኖር ያለበት የሰው ልጅ እዚህ ነው መድረስ ያለበት ስላለ ብቻ እኛ እዛ መድረስ አለብን ማለት አይደለም እና የተሻለ የሚለውንም ጥያቄ ውስጥ በማስገባት ፕሮግራማችን ወጣቶችም በደንብ መርዳት የሚችል ይመስለኛል። በሱ ዙሪያ መርሃ ግብራችሁን አለፍ አለፍ እያደረግኩ ለማዳመጥ ሞክሬ ነበረ። ከምታነሷቸው ርዕሰ ጉዳዮች፣ ከምታስረዱበት ሁኔታ አንጻር ብዙ አድማጮችና ብዙ ተከታዮች ሊኖራችሁ ይገባ ነበር ብዬ በግሌ አስባለሁ። ያ እንዳይሆን የከለከሏችሁ ጉዳዮች አሉ ወይ? እንዴትስ ልትፈቷቸው አስባችኋል? እንግዲህ ይህንን መድረክ የጀመርነው በቅርብ ነው። በተቻለ አቅም መድረኩ የመኖሩን ተደራሽነቱንም ለማስፋት አንዳንድ እንቅስቃሴዎችን እያደረግን ነው። ዩቲዩብ ላይ ብዙ ጊዜ ቪዲዮዎች ናቸው የተለመዱት የእኛ ፖድካስት ነው። ስለዚህ ምናልባት ከዛ ከዛ አንጻር ወደፊትም የምንወስዳቸው አገልግሎቶቻችንን ለማስፋት የምናደረጋቸው ነገሮች ስላሉ በዛ በዛ ሂደት እንግዲህ ሞር ሰዎች እያወቁት ይመጣሉ ብለን እናስባለን። ይሄም ከአንተ ጋር የምናደርገው በዚህ መድረክም ከአንተ ጋር የምናደርገው ውይይት ለሰዎች ይሄ መድረክ መኖሩን የሚገልጥ ነው። ሰው ምናልባት እንደዚህ አይነት ነገሮች ላይም ብዙ ብንሳተፍ ጥሩ ይመስለኛል። እኔ የምናስባለው ተደራሽነት የሚለው ነገር ይከብዳል። ማለት እንደዚህ አይነት ርዕሶች አንስቶ በተለይ ወጣት የሆነውን ትውልድ መሰብሰብ አንደኛ ይሄ እንደዚህ አይነት ነገር አለ እና እንወያይበት እናወራበት ማለቱ አንድ ሂደት ነው፣ ራሱን የቻለ ሂደት ነው። ከሱም አልፎ ግን ምናልባት አሁን አዳዲስ የገለጻ መልኮች አሉ። ምናልባት እኛ አሁን የሃያ ደቂቃ ፖድካስት ነው እስካሁን የሞከር ነውና እሱም ላይ ትንሽ በምርምር ሂደት አሁን ካለው ትውልድ ጋር እንዴት ድልድይ መፍጠር እንችላለን የሚለውን ምን መልስ ይመስለኛል በጊዜ ሂደት። በጣም አመሰግናለሁ። ከመለያየታችን በፊት አንድ የመጨረሻ ጥያቄ አለኝ። ከአመታት በኋላ የዛሬ ጅምራችሁ ደርሶበት ማየት የምትፈልጉት ደረጃ ምንድን ነው? አሁን ከካርሎን ጀምር መሰለኝ የመጨረሻ መደምደሚያ አበባ እንድትነግረኝ ከካርሎን ጀምር። አሁን እንደው ከባዷ ጥያቄ ላይ ከኔ መጀመራችሁ ግን በዛ ላይ ያው እኔ ተስተማሪ እንግዲህ አበባ እንዳለችው የአእምሮ ጥላ የተስተማሪ አንዱ ቅርንጫፉ ነው እና ተስተማሪን የት ባይው ደስ ይለኛል። ከአመታት በኋላ በደምብ ሰፍቶ እንደ መረብ አእምሮ ውስጥ የሚታየኝ መረብ ነው፣ ብዙ ሰዎችን ያገናኛል በእውነተኝነት የተገነባ ዝም ብሎ ለመምሰል ወይ እዚህ አካል ነኝ ለማለት ሳይሆን፣ የእውነት በእውነተኝነት የተገነባ መረብ ተፈጥሮ ዓለምን እንደ ህብረተሰብ የምንለውጥበት መሳሪያ ቢሆን ደስ ይለኛል። የኔ ህልም እንግዲህ ምንድን ነው? ለተስተማሪ ልክ ካርሎ እንዳለው ሰፍተን ተደራሽነታችን ትልቅ ሆኖ በተለይ ወጣቶች በደንብ ኢምፓወርዶ ነው አቅማቸውን ተመልክተው አውቀውት ከዛ ደግሞ ተግባር ላይ ማዋል የሚችሉበት ኮንተንት መፍጠር የሚችል ፕላትፎርም እንዲሆን ነው ማስበው። እጅግ በጣም አመሰግናለሁ። አበባ ፋንታውንና ካርሎ ኤርቶላ የአእምሮ ጥላ ስለተሰኘው የበይነ መረብ ላይ መርሃ ግብራችሁ ስላጫወታችሁን በእጅጉ አመሰግናለሁ። ዛሬ የጀመራችሁ ጅምር ትልቅ ቦታ ደርሶ ለማየት ያብቃችሁ እላለሁ። አሜን፣ አሜን። እናመሰግናለን እኛም